ብስራተ ተስፋ። ይህ ብስራተ ተስፋ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ይህ ፕሮግራም በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የምስራች ድምፅ የመገናኛ ዘዴዎች እየተዘጋጀ በትራንስወርልድ ሬዲዮ ከደቡብ አፍሪካ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ውድ አድማጮች፣ ለምናቀርብላችሁ ትምህርት ያላችሁን አስተያየት ለምስራች ድምፅ የብስራተ ተስፋ ፕሮግራም አዘጋጅ የመልእክት ሳጥን ቁጥር 13 ስልሳ ስድስት አዲስ አበባ ብላችሁ ብትጽፉ ይደርሰናል። ብስራተ ተስፋ። ሰላም ሰላም! በዓለም ዙሪያ ሆናችሁ ይህን ብስራተ ተስፋ ሬዲዮ ለምትሰሙ ሁሉ የእግዚአብሔር ሰላምና ፍቅር ይብዛላችሁ እንላለን። እንደምን ቆያችሁ? ይህ ብስራተ ተስፋ የተሰኘው ሁልጊዜ በዚህን ሰዓት የምተላለፍ የሬዲዮ መርሃ ግብራችን ነው። ስለ እናንተ እግዚአብሔርን እጅግ አድርገን እናመሰግናለን። ባለፈው ሳምንት እንደምታውቀው በምድረ በዳ የምጮኸውን ስለ እግዚአብሔር መንግሥት የተላከውን የብሉይ ኪዳን የመጨረሻ ነቢይን መጥምቁ ዮሐንስን ከመጽሐፍ ቅዱስ አይተን የተለያዩ ሀሳቦችን አንስተን ተወያይተናል። ዛሬ ደግሞ እንደ እግዚአብሔር ፈቃድ ክፋትን መደበቅ አይቻልም በሚል ርዕስ አብረን እንማራለን። እስከዚያው መዝሙር ሰምተን እንመለሳለን። ተጨማሪው አገልግሎት እግዚአብሔርን እጅግ አድርገን እናመሰግናለን። ወደ ትምህርታችን ከመሄዳችን በፊት አስቀድመን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ሁሉን ማድረግ ሁሉን መስራት በሁሉ ላይ የመሰልጠን ኃይል፣ ጉልበት ያለ አንተ ብቻ ነህና በኢየሱስም ክብር ላንተ ይሁን። ድሮ የአባቶቻችን ታሪክ የሰራ ዛሬም የእኛን ታሪክ የምትሰራ ነገም የልጆቻችን የአገራችን የቤተ ክርስቲያናችንን ታሪክ የምትሠራ አምላክ በዙፋኑ ላይ ስላለ እናመሰግንሃለን። ዛሬ በፊትንንና እንድታስተምረን ጌታ ሆይ ሊገለጥ ያለ ማንነት በናዝረቱ በኢየሱስ ክርስቶስም እንዲገለጥ ለተቸገሩት ሁሉ ከአንተ ከእግዚአብሔር ዘንድ መፍትሔና መላ እንዲመጣ እኔ በኢየሱስ ክርስቶስም እጸልያለሁ። ሳምንቱን ሁሉ በሰላም ስለጠበቅ ክብር ሁሉ ላንተ ይሁን። አሁን ደግሞ በፊትንንና አስተምረን፣ ምከረን፣ ገስጸን ቃልን ግለጥልን፣ አብሮነት ከኛ ጋር ይሁን ያልኩት ጸልያለሁ፣ በምትወደው በአንድያ ልጅ በኢየሱስ ክርስቶስ ስም አሜን። በሕይወታችን ውስጥ በአጠቃላይ ቁጥጥር የማይኖርባቸው ጥቂት ሁኔታዎች አሉ። ለምሳሌ የአየር ሁኔታ። እኛ ስንወለድ ወይም ከተወለድንበት ቦታ ጋር ምንም ግንኙነት አልነበርንም? ደግሞም እኛ በአየር ሁኔታ ላይ ቁጥጥር የለንም። የመሬት መንቀጥቀጥ ሊመጣ ይችላል እና ማንም ሊያቆመው አይችልም። አውሎ ነፋሶች ይመጣሉ እናም እነዚያ ነገሮች ለማስቆም በማንኛው መንገድ አቅም ቢስ ሆነን የተፈጠርን ሰዎች ነን። በራሳችን ማነት ውስጥ ግን በውስጣዊ ህይወታችን ውስጥ ቁጥጥርስ አለን። አንዳንድ ጊዜ እውነተኛ ማነታችን ለመደበቅ እንሞክራለን። በእግዚአብሔር ፊት ግን ሁሉ ግልጽ ነው። በመዝሙር ዳዊት 139 ውስጥ እግዚአብሔር በሁሉም ስፍራ እንዳለ ይናገራል። ስለዚህ ከእርሱ ልንደበቅ አንችልም ማለት ነው። ለመደበቅ ቦታ በማይኖርበት ጊዜ ምን ማድረግ እንዳለብን ማወቅ አለብን። ለኢየሱስ አገልግሎት መንገዱን ለማዘጋጀት የተላከው ነቢ ስለዚያ ትውልድ ፍላጎት ግልጽ ግንዛቤ ሰጥቶታል። በማቴዎስ ወንጌል ምዕራፍ ሦስት ሰባት እስከ አሥራ ሁለት ውስጥ እሱ ሲናገር እንሰማለን። እናም አድማጮቹን የሚደበቅበት ቦታ እንደሌላቸው ትቶ ንሳ ሲገቡ እናያለን። መጽሐፉ እንዲህ ይላል ማቴዎስ ወንጌል ምዕራፍ ሦስት ሰባት ላይ ዳሩ ግን ከፈሪሳውያንና ከሰደቋውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምስላችሁ፣ እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ሥር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቈረጣል፣ ወደ እሳትም ይጣላል እነስ ልንሳ በውኃ አጠምቃችኋለሁ። ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንደውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ይላል ይህ መጥመቁ ዮሐንስ። ሰው ሠራሽ መጠለያዎቹ ዘልቆ በገባው ቃል አድማጮች የሚደበቁበት ቦታ እንደልነበራቸው ይናገራል። የእሱ የመጀመሪያው ግንዛቤ በሕይወታቸው ውስጥ መልካም ፍሬ እንደሌላቸው አየ። ማንም ምንም መሰረታዊ ነገር የሌለበትን ሃይማኖታዊ ሥርዓት እንዳላቸው ሲመለከት በእነርሱም ተግባር አረከም። እነሱ በወግ በግልጹ አስተምሮ ነበራቸው። እናም ያ አስፈላጊ ቢሆንም ወደ እግዚአብሔር መንግሥት አያመለክትም። አንድ ሰው ክፋት የሆነ አስተምሮ ካለው ቅዱስ የሆነ ሕይወት መኖር አይችልም። ስለዚህ ያለ ቅድስና መኖር መወገዝ ይገባል፣ ይላል መጥመቁ ዮሐንስ። እነዚህ ሰዎች ወደ መጥመቁ ዮሐንስ ሲመጡ በሕዝቡ መካከል አያቸውና እንዲህ ይላል፣ ለንስሐ የሚሆን ፍሬ ታመጣላችሁ ወይ አለ። እሱ የሚያየው ውስጣዊ የሕይወት ንጽሕናን ነበር። ከሁሉም በላይ የሕይወት ትክክለኛ ማነት ነው። ከእግዚአብሔር ውጪ ማንም ሊያውቅ የማይችልበት የውስጥ ማነት ነው። መጥመቁ ዮሐንስ ብዙ ሕዝብ ወደ ዮርዳኖስ ሲመጡ አይቶ በድፍረት ዳሩ ግን ከፈረሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታቸው? ብል ድሮ በኤደን ገነት ስለ አታላዩ እባብ ዋቢ አድርጎ ሲገሥጻቸው እናያለን። እባቡ እናታችንን ሕዋንን እንዴት እንዳሳታት ወደ ዘፍጥረት መጽሐፍ ስንሄድ ብዙ እንማራል። እፉኝት ውስጣዊ ማንነታችን እውነተኛ የሕይወት ፍሬ በውጭው ያሳያል። ስለሆነም መጥምቁ ዮሐንስ አንድ ነገር ከነሱ ጋር ለማድረግ ቃል ገብቷል። ውጫዩ ቅድስናችሁ በውስጥ ያለውን መንፈሳዊ ዕጥረታችሁን ለማካካስ ምንም አግባብ የለውም፣ በእግዚአብሔር ፊት የሚደበቅበት ቦታም የለውም ብሎ ኮነናቸው። ሁለተኛው ሐሳብ በቤተሰብ ዘር ሲያመካኙ ሰምተው ያ ትምክትም ያለ ውስጥ ቅድስና እንደማይሆን ለመግለጽ በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ይልና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል አላቸው። በእነሱ ዘንድ አብርሃም ታላቅ አባት ነው። አብርሃም በእምነትና በመተማመን ሕይወት የኖረ ሰው ነው። አንድ ጊዜ ሲጠራጠር፣ እግዚአብሔር በሌሊት ወደ ውጭ አውጥቶ በሰማይ ስር ያሉትን ከዋክብትን አሳየውና ዘሬ እንዲህ ይሆናል ተብሎ የተነገረለት አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የተባለለት እግዚአብሔር ላይ በኃይል የታመነ በእምነትና በመተማመን ሕይወት ስለኖረ ታላቅ አባት ተብሎ በእስራኤላውያን ዘንድ ይነገራል። እግዚአብሔር አንድ ልጁን ይስሐቅን ወስዶ በሞሪያ ተራራ ላይ እንዲያርድ ሲነግረው አብርሃም እግዚአብሔርን ታዘዘ። ወደ አላላለም መጽሐፍ ቅዱስ ልጁን ይስሐቅን ወደ ሞሪያ ተራራ እንደወሰደው እና መስዋዕት አድርጎ እዚያው ሊያቀርበው እንደነበረ ይነግረናል። በዚህ እምነት አብርሃም ታላቅ አባት ነው። እግዚአብሔር ስለ አብርሃም ብሎ ከድንጋይ እንኳ ልጆችን እንደሚያዝ ያውቅ እንደነበረ ተናግሯል። ግን እንደ አብርሃም በማይኖሩበት ሁኔታ አብርሃምን እንደ ዋቢ አድርጎ አባታችን አድርገው ማመካኘት ከፍርድ አያስጥልም እያለ መጥምቁ ዮሐንስ ትምክታቸውን ከንቶ እያረገ ሲናገር እንሰማለን። እኛ ለእግዚአብሔር የልጅ ልጆች እንደ ሌሉት ማስታወስ አለብን። እያንዳንዳችን በእግዚአብሔር ፊት ለራሳችን መልስ እንሰጣለን። የቤተሰብ የዘር ሐረግ መልካምና አስፈላጊ ነው፣ ነገር ግን የግል ሕይወት እና እምነት ቦታ ሊኖረው ይገባል። መጥመቁ ዮሐንስ ክፉ ዛፎች ተቆርጠዋል ብለዋል። መጥረቢያውም በዛፉ ስር ተቀምጠዋል። ምክንያቱም ዛፍ ጥሩ ፍሬ ስለማያፈራ ተቆርጦ ወደ እሳቱ ይጣላል። እናም እግዚአብሔር በቤተሰብ በትውልዶ ላይ ምን ያህል እንደሚተመመኑ ያውቃሉ። ወደ እግዚአብሔር መልክ ካልሆነ ባስተቀር የቤተሰቦ የዘር ሐረግ በእግዚአብሔር ቤት ሊዘልቅ አይችልም። ሦስተኛው አስተያየት በዚህ ምድር የሰው ውስንነት እንዳለ ይነግራል። ዮሐንስ ከዚህ ድረስ ብቻ መሄድ እንደሚችል ተናግሯል። እሱ ሊያጠምቃቸው ይችላል። እርሱ ወደ ንሳ ሊጠራቸውና ለንሳ በውኃ ያጠምቃቸዋል። ግን እሱ እስከሚችለው ድረስ ነው ይህን የሚያደርገው። የሰው ገደቦች የመኖራቸውን ማወቅ ጥሩ ነው። ዮሐንስም ይህን ያውቅ ነበር። ስለዚህ የአገልግሎቱ መጨረሻ ውስን የተመለከተው የንሳ ጥሪ ማቅረብ እና ጥምቀትን ለንሳ ማስተዳደር ነበር። ምንም እንኳ ኃይለኛው ሲመጣ ግልጽ መለያየት እንደሚኖር ተናግሯል። ኃይለኛውም ኢየሱስ ክርስቶስ እንደሆነ ያመለክታል። ምን ይላል? እኔስ ለንስሐ በውኃ አጠምቃችኋለሁ፣ ጫማውን የሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንደውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይላል። ይህ ለመጥመቁ ዮሐንስ የነበረው አስደናቂ ማስተዋል ነው። ማንም በማይሄድበት የመጨረሻ ወሰን እንደሚኖር አየ። ከእነዚህም ግንዛቤዎች ለመረዳት እንደምንችለው ኢየሱስ ክርስቶስን እንደ መጠጊያችን ካልወሰድነው በስተቀር የምንደበቅበት ቦታ እንደሌለን ግልጽ ነው። ያ በእውነት አስፈላጊ ነው። ዛሬም ቢሆን እንደ መጥመቁ ዮሐንስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ የሚለው መልእክት እናስተላልፋለን። ምክንያቱም ክርስቶስም ከዮሐንስ ሲቀጥል ያወጀው ስለ እግዚአብሔር መንግሥት ነው። የእኛም ተግባር ሰዎችን ወደ ንሳ እንጠራለን። ከእግዚአብሔር ፊት የሚሰወር የሚደበቅ ነገር ምንም እንደሌለ አይተናል። ንሳ እንግባ፣ ጌታም ይቅር ይበለን። ውድ አድማጮቻችን፣ የዛሬውን ትምህርት በዚህ ላይ እናበቃለን። በሚቀጥለው ሳምንት ቀጣዩን ክፍል ይዘን እንቀርባለን። እስከዚያው የእግዚአብሔር ፍቅር፣ የኢየሱስ ክርስቶስ ጸጋና የመንፈስ ቅዱስ አብሮነት ከሁላችሁ ጋር ይሁን። የዚህ መራ ግብር አዘጋጅና አቅራቢ እኔ ወንጌላዊ እንድርያስ ሲሆን ከስቱዲዮ ባለሙያ ጋር በመሆን ነው። መልካም ሳምንት፣ ሻሎም በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግሞዋለሁ፣ 0944088425 ደውሉልን፣ አጭር የጽሁፍ መልእክት እላኩልን። እንደዚሁም የምሥራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ።